የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና፣ ባለፉት አራት ሳምንታት 946 ሰዎች በኢትዮጵያ በኮቪድ-19 ወረርሽኝ ሳቢያ ህይወታቸውን እንዳጡ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናገሩ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት ዛሬ እሁድ ለሁለት ቀናት የሥራ ጉብኝት ወደ ግብፅ አቀኑ። የቻይና መንግሥት የታይዋኗ ፕሬዚዳንት ሳይ ኢንግ ወይን የአገራቸው ብሔራዊ ቀን ሲከበር ያደረጉ ንግግር ለጠብ የሚጋብዝና የተዛባ ሲል አወገዘ። ፓኪስታናዊው የኒኩሌር ሳይንቲስት አብዱል ቃድር ካህን በ85 ዓመታቸው ከዚህ ዓለም በሞት ተለዩ። ኢትዮጵያዊው ሳይፉ ቱራ በአሜሪካዋ ቺካጎ በተካሄደ ማራቶን የሩጫ ውድድር አሸነፈ። ዜናው በዝርዝር ባለፉት አራት ሳምንታት በኢትዮጵያ 946 ሰዎች በኮቪድ-19 ወረርሽኝ ሳቢያ ህይወታቸውን እንዳጡ የጤና ምኒስትሯ ዶክተር ሊያ ታደሰ ተናገሩ። ዶክተር ሊያ በትናንትናው ዕለት ለጋዜጠኞቹ እንደተናገሩት ባለፈው አንድ ሳምንት ብቻ 308 ሰዎች በወረርሽኙ ሳቢያ ለሞት ተዳርገዋል። ይህ ወረርሽኙ ከተቀሰቀሰ ወዲህ ከፍተኛው ቁጥር ነው። በዶክተር ሊያ ማብራሪያ መሠረት ባለፈው አንድ ሳምንት በአማካኝ 44 ሰዎች በየቀኑ ሞተዋል። ከሰኔ አጋማሽ እስከ ነሐሴ አጋማሽ ባለው ጊዜ ህይወታቸውን ካጡ መካከል አንድ የመጀመሪያ የኮቪድ-19 መከላከያ ክትባት የወሰዱ እንደሚገኙበት የገለጹት የጤና ሚኒስትሯ የተቀሩት ያልተከተቡ መሆናቸውን ተናግረዋል። የኮቪድ-19 ወረርሽኝ ከተቀሰቀሰ ጀምሮ እስከ ትናንት መስከረም 29 ቀን ድረስ 5950 ሰዎች ሕይወታቸውን እንዳጡ የኢትዮጵያ ጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት ዕለታዊ መረጃ ያሳያል። ባለፉት 24 ሰዓታት በተደረገ 6524 የላብራቶሪ ናሙና ምርመራ ስድስት መቶ ስምንት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህ ከተደረገው ምርመራ አኳያ አስር በመቶ ገደማ መሆኑ ነው። በኢትዮጵያ በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር ሶስት ደርሷል። እንደ አብዛኞቹ ድሃ አገሮች የኮቪድ-19 መከላከያ ክትባት ፍትሐዊ ስርጭት የሚፈትናት ኢትዮጵያ መከተብ የቻለችው 2956130 ሰዎችን ብቻ ነው። ኢትዮጵያውያን የኮቪድ-19 መከላከያ እንዲከተቡ የአፍና የአፍንጫ መሸፈኛ በማድረግና ሌሎች የመከላከያ መንገዶችን ተግባራዊ እንዲያደርጉ ሚኒስትሯ ጥሪ አቅርበዋል። ዶክተር ሊያ በአገሪቱ ትምህርት ቤቶች ሲከፈቱ መምህራንን መከተብን ጨምሮ የወረርሽኙን ስርጭት ለመከላከል የሚያግዙ እርምጃዎች ገቢራዊ ሊሆኑ እንደሚገባ ማሳሰቢያ ሰጥተዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት ዛሬ እሁድ ለሁለት ቀናት የሥራ ጉብኝት ወደ ግብፅ አቀኑ። የጸጥታ ጉዳዮች አማካሪያቸው ቱት ጋትሏክ፣ የፕሬዝዳንታዊ ጉዳዮች ሚኒስትር ባርናባ ማሪያል ቤንጃሚንና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ ማየክ አየደንግ አብረዋቸው ወደ ካይሮ ተጉዘዋል። ሳልቫኪር በካይሮ ቆይታቸው ከግብፅ አቻቸው አብዱልፋታህ አልሲሲ ጋር በሁለቱ አገሮች የጋራ ግንኙነትና ቀጠናዊ ጉዳዮች ላይ እንደሚወያዩ የደቡብ ሱዳን ፕሬዚደንት ጽፈት ቤት አስታውቋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ የኢትዮጵያን ፌዴራል መንግስት ከትግራይ ኃይሎች ለማሸማገል ያጫቸው ሳልቫኪር ሚያርዲት የጠቅላይ ሚኒስትር አብይ አህመድ በዓለ ሲመት በአዲስ አበባ ከታደሙ መሪዎች አንዱ ናቸው። በበዓለ ሲመቱ ወቅት ሳልቫኪር ከትግራይ መሪዎች ግንኙነት እንዲጀምሩ ጠቅላይ ሚኒስትር አብይ አህመድ መስማማታቸውን ቃል አቀባያቸው አቴኒ ዌክ አቴኒ በተባበሩት መንግስታት ድርጅት የሱዳን ተልእኮ ለሚተዳደረው ራዲዮ ሚራያ ባለፈው ሳምንት ተናግረው ነበር። ይህ ዶይቸቨለ ነው። የቻይና መንግስት የታይዋኗ ፕሬዚደንት ሳይ ኢንግ ወይን የአገራቸው ብሔራዊ ቀን ሲከበር ያደረጉ ንግግር ለጠብ የሚጋብዝና የተዛባ ነው ሲላወገዘ ታይዋን ነጻነቷን ለማግኘት የምታደርገውን ግፊት የድርድርን በር ይዘጋል በማለት በቻይና መንግስት የታይዋን ጉዳዮች ቢሮ አስጠንቅቋል። ፕሬዚዳንት ሳይ ኢንግ ወይን ዛሬ ጠዋት ነፃነትም ሆነ ዴሞክራሲን አያመጣም ያሉትና ቻይና የቀየሰችውን መንገድ ማንም በኃይል በታይዋን ላይ እንዳይጭን ለማረጋገጥ አገራቸው የመከላከያ ኃይሏን ማጠናከር እንደምትቀጥል ተናግረው ነበር። አገራቸው ከቻይና ያላት ወዳጅነት ቢሻሻል የሚል ተስፋ እንዳላቸው የጠቆሙት ፕሬዚዳንቷ በችኮላ እርምጃ አንወስድም። ነገር ግን የታይዋን ህዝብ ለጫና እንደማይንበረከክ የተሳሳተ እምነት ሊኖር አይገባም ብለዋል። ሁለተኛው የዓለም ጦርነት ካበቃ በኋላ ላለፉት 72 ገደማ ዓመታት ቻይናና ታይዋን በተለያዩ መንግስታት ሲተዳደሩ ቆይተዋል። ይሁንና ከአምስት ዓመታት በፊት ሳይ ኢንግ ወን በፕሬዚዳንትነት ሲመረጡ የቻይናው ፕሬዚዳንት ዢሺንፒንግ በሁለቱ አገሮች መካከል የነበረውን ይፋዊ ግንኙነት በማቋረጣቸው ውጥረት ነግሷል። ቻይና 23 ሚሊዮን ገደማ ዜጎች ያሏት ታይዋን የዋናው ቻይና አካል ነች የሚል አቋም ያላት ሲሆን ይህን ለማረጋገጥ ኃይልን ጨምሮ ማናቸውንም አማራጮች ልትጠቀም እንደምትችል አስታውቃለች። ፕሬዚዳንት ሺጂንፒንግ ትናንት ቅዳሜ ባደረጉ ንግግር የአገራችን የተሟላ ውህደት እውል ሊሆን ይችላል ብለው ነበር። የሺ መንግስት በታይዋን ላይ ከሚያሳድረው ምጣኔ ሀብታዊ ፖለቲካዊና ዲፕሎማሲያዊ ጫና ባሻገር የታይዋንን የአየር ክልል በተደጋጋሚ የሚተላለፉት የቻይና ተዋጊ የጦር ጀቶች ጉዳይ ሁለቱን አገሮች ወደ ከፋ ግጭት ሊገፋቸው ይችላል የሚል ስጋት ፈጥሯል። በደቡባዊ የመን የምትገኘው የኤደን ከተማ አስተዳዳሪ ላይ ባነጣጠረ የተሽከርካሪ ቦምብ ጥቃት በትንሹ አምስት ሰዎች ተገደሉ። ደቡባዊ የመንን ለመገንጠል የሚንቀሳቀሰው የደቡብ የመን የሽግግር ምክር ቤት አባላት የሆኑት የኤደን ከተማ አስተዳዳሪ አህመድ ላምላስ እና የግብርና ሚኒስትር ሳሌም አልሱጋትሪ ከአሸባሪዎች የግድያ ሙከራ ማምለጣቸውን መንግስት የሚቆጣጠረው የዜና ወኪል ዘግቧል። በጥቃቱ የአስተዳዳሪው ቃል አቀባይ፣ ፎቶ አንሺያቸው፣ የጠባቂዎቻቸው አዛዥ፣ አንድ አብረዋቸው ይጓዙ የነበሩ ግለሰብና አንድ መንገደኛ ሲገደሉ፣ ሌሎች አስር ሰዎች ቆስለዋል። ከቆሰሉ ሰዎች መካከል አንድ ሕፃን እንደሚገኝበት የደቡብ የመን የሽግግር ምክር ቤት ወታደራዊ ቃል አቀባይ ተናግረዋል። በኤደን ከተማ አልታዋሂ የተባለ አካባቢ ከደቡብ የመን የሽግግር ምክር ቤት ዋና መስሪያ ቤት አጠገብ የተፈጸመው ጥቃት ኢላማ የነበሩት አህመድ ላምላስ የሽግግር ምክር ቤቱ ዋና ጸሐፊ ናቸው። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ባይኖርም የደቡብ የመን የሽግግር ምክር ቤት ቃል አቀባይ አሊ አልቃጢሪ ኢስላማዊ ታጣቂዎችን ተጠያቂ አድርገዋል። የኦስትሪያ መርሃዊ መንግስት ሰባስቲያን ኩርዝ ስልጣን እንደሚለቁ አስታወቁ። ትናንት ቅዳሜ ስልጣን እንደሚለቁ ይፋ ባደረጉት በኩርዝ ምትክ የኦስትሪያ ውጭ ጉዳይ ሚኒስትር አሌክሳንደር ሻለንበርግ መርሃዊ መንግስትነቱን ይረከባሉ ተብሎ ይጠበቃል። የ35 ዓመቱ ወግ አጥባቂ ሰባስቲያን ኩርዝ በሙስና ተሳትፎ ስማቸው ከተነሳ በኋላ ከስልጣን እንዲለቁ ጫና በርትቶባቸው ቆይቷል። የ52 ዓመቱ አሌክሳንደር ሻለንበርግ በዛሬው ዕለት ከፕሬዚደንት አሌክሳንደር ቫን ደር ቤለን እና ምክትል መርሃዊ መንግስት ቨርነር ኮግለር ጋር ተገናኝተው የተወያዩ ሲሆን ስልጣን ላይ የሚገኘው ጥምር መንግስት እንዲቀጥል ፓርቲያቸው ድጋፍ እንደሚያደርግ ጥቆማ ሰጥተዋል። ኩርዝና ዘጠኝ የፓርቲያቸው ሰዎች ከጎርጎሮሳዊው 2016 እስከ 2018 ባሉት ዓመታት የመንግስትን ገንዘብ አዎንታዊ የብዙሃን መገናኛ ዘገባ ለማሰራት ጥቅም ላይ አውለዋል በሚል ተጠርጥረው ምርመራ እየተደረገባቸው እንደሚገኝ የኦስትሪያ ፖሊስ አስታውቋል። ፓኪስታናዊው የኒውክሌር ሳይንቲስት አብዱል ቃድር ካህን በ85 ዓመታቸው ከዚህ ዓለም በሞት ተለዩ። ሳይንቲስቱ በኮቪድ-19 ተይዘው ረዘም ላለ ጊዜ በህመም ላይ እንደቆዩ ቤተሰቦቻቸው ይፋ አድርገዋል። የፓኪስታን የአገር ውስጥ ጉዳይ ሚኒስትር ሼክ ራሺም አህመድ እንዳሉት ሳይንቲስቱ በኢስላማባድ በሚገኝ ሆስፒታል ዛሬ እሁድ ከዚህ ዓለም በሞት ተለይተዋል። አብዱል ቃድር ካህን ከ50 ገደማ ዓመታት በፊት ፓኪስታን የኒኩሌየር ቦምብ የታጠቀችበትን መርሃ ግብር ያስጀመሩ ሳይንቲስት ሲሆኑ በስራቸው ውጤት ምክንያት አወዛጋቢ ነበሩ። በኢስላማባድ የቀብር ስነ ስርዓታቸው ዛሬ ሲፈጸም በሺዎች የሚቆጠሩ የፓኪስታን ዜጎች የተገኙ ሲሆን የአገሪቱ ሰንደቅ ዓላማም ዝቅ ብሎ ተውለብልዋል። አብዱል ቃድር ካህን በደጋፊዎቻቸው ዘንድ የፓኪስታን የኑክሌር ቦምብ አባት እየተባሉ ይጠሩ ነበር። ሳይንቲስቱ በኔዘርላንድስ ከተቀጠሩበት የምርምር ማዕከል ኋላ የፓኪስታንን የኑክሌር ቦምብ የሰሩበትን የዩራንየም ማበልጸጊያ ቴክኖሎጂ ሰርቀዋል እየተባሉ በምዕራባውያን ይከሰሳሉ። አብዱል ቃድር ካን ለፓኪስታን የኒክሌር ቦምብ ለመስራት ምክረ ሀሳብ ያቀረቡት ህንድ ሰላማዊ የኒክሌር ፍንዳታ ሙከራ ባደረገች በዓመቱ ነው። ጊዜው ፓኪስታን የዛሬዋ ባንግላዴሽን አጥታ ዘጠና ሺህ ወታደሮቿን በህንድ ተማርከው ቁጭት ላይ የምትገኝበት በመሆኑ በወቅቱ የአገሪቱ ጠቅላይ ሚኒስትር ዙልፊካር አሊ ቡቶ ምክረ ሀሳባቸው ተቀባይነት አግኝቷል። ፓኪስታንና ህንድ የኑክሌር ቦምብ ባለቤት አገሮች ከሆኑ አገሮች ጎራ በይፋ የተመደቡት በጎርጎሮሳዊው 1998 ዓ ም ነበር። አብዱልቃድር ካህን የኑክሌር ሚስጢሮችን ለኢራንና ለሰሜን ኮሪያ አሳልፎ ሰጥተዋል የሚል ክስ ከአሜሪካ ይቀርብባቸዋል። በመጨረሻም ስፖርት ኢትዮጵያዊው ሰይፉ ቱራ በአሜሪካዋ ቺካጎ በተካሄደ የማራቶን የሩጫ ውድድር አሸነፈ። ሰይፉ ውድድሩን በሁለት ሰዓት ከ6 ደቂቃ ከ12 ሰከንዶች አጠናቋል። ከዚህ ቀደም በሦስት ሺና አምስት ሺህ ሜትሮች ይወዳደር የነበረው ሰይፉ ፊቱን ወደ ማራቶን ያዞረው ከአራት ዓመታት በፊት ነው። በማራቶን ባደረጋቸው ውድድሮች በደቡብ ኮሪያ ሴዑል ሁለተኛ ሲወጣ በጣሊያኗ ሚላንና በቻይናዋ ሻንጋይ አሸናፊ ለመሆን በቅቷል። ከሁለት ዓመት በፊት በብራዚል ቦነስ አይረስ በተወዳደረበት የግማሽ ማራቶን የሩጫ ውድድር በ59 ደቂቃ ከ16 ሰከንዶች በማሸነፍ የግሉን ምርጥ ሰዓት አስመዝግቧል። ሰይፉ ከ12 ዓመታት በኋላ በቺካጎ ማራቶን ሲያሸንፍ የመጀመሪያው ኢትዮጵያዊ ነው። በዛሬው የቺካጎ ማራቶን ውድድር ሰይፉን በመከተል አሜሪካዊው ጋለን ሩፕ ሁለተኛ ወጥቷል የኬንያው ኤሪክ ኬፕ ታይኑይ ሶስተኛ ሆኖ ጨርሷል በሴቶች ኬንያዊቷ ሩት ቼፕቼክ ውድድሩን በ2 ሰዓት ከ22 ደቂቃ ከ31 በመጨረስ አንደኛ ሆና ውድድሩን አጠናቃለች ይህ ዶይቼ ቨለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ባለፉት አራት ሳምንታት በኢትዮጵያ 946 ሰዎች በኮቪድ-19 ወረርሽኝ ሳቢያ ሕይወታቸውን እንዳጡ የጤና ሚኒስትሯ ዶክተር ሊያ ታደሰ ተናገሩ። የደቡብ ሱዳን ፕሬዚዳንት ሳልቫኪር ሚያርዲት ዛሬ እሁድ ለሁለት ቀናት የሥራ ጉብኝት ወደ ግብፅ አቀኑ። የቻይና መንግሥት የታይዋኗ ፕሬዚዳንት ሳይ ኢንግ ወይን የአገራቸው ብሔራዊ ቀን ሲከበር ያደረጉት ንግግር ለጠብ የሚጋብዝና የተዛባ ነው ሲል አወገዘ። ፓኪስታናዊው የኒኩሌር ሳይንቲስት አብዱል ቃድር ካህን በ85 ዓመታቸው ከዚህ ዓለም በሞት ተለዩ። ኢትዮጵያዊው ሰይፉ ቱራ በአሜሪካዋ ቺካጎ በተካሄደ ማራቶን የሩጫ ውድድር አሸነፈ። ዜናው በዚያው አበቃ። ጥና ይስጥልኝ።